የአሜሪካ ድምፅ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መስከረም 4 2016 ዓ ም ዝግጅታችን ጀመረ በቆቦ ከተማና በዙሪያው ለሰዓታት የዘለቀ የተኩስ ልውውጥ እንደተካሄደ ተገለጸ። በትናንትና ሁለት ግን ከጠዋቱ አስራ ሁለት ሰዓት ጀምሮ ሙሉ ቀን እንዲሁም እስከ ሌሊቱ ዘጠኝ ሰዓት ድረስ በሚባል ደረጃ የከፍተኛ መሳሪያዎች፣ ትልልቅ መሳሪያዎች ድምፅ በከተማው በተለያዩ አቅጣጫዎች ሲተኮስ ነው ያለው። አሁን ጥርቅ ነው፣ ምንም የለም፣ መከላከያ የለም። አልፋልፈው ሚሄድ የአድማ ብተና ፖሊሶች እዛው ፖሊስ ጣቢያ አካባቢ ያሉ፣ እዛ ውጭ ምንም ነገር የለም። ሁሉም ዝግ ናቸው። ሴት የለ፣ ባንክ የለ፣ ምን የለ፣ ዝግ ናቸው። ስማቸውን መግለጽ ያልፈለጉ ሁለት የቆቦ ከተማ ነዋሪዎችን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በአማራ ክልል የሚካሄደው ግጭት በዚህ ዓመት የሚጀምረው የመማር ማስተማር ዝግጅት ላይ ጫና መፍጠሩን መገለጹን የሚመለከት ዘገባ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ደረጀ ደስታ ለዜናው እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለቀዳሚ ወደሚሆነው ለዓለሙ ዋና ዋና ዜና ወደ ደረጃ ጤና ይስጥልን አድማጮች። በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን በሶማሊያ የክልል ፕሬዚደንቱ ከአጥፍቶ ጠፊው የአልሸባብ ቦምብ ጥቃት ተረፉ። ሲቪሎች በጎርፍ ወደ ተመታችው የሊቢያ ከተማ ዴርና እንዳይገቡ ተከለከሉ፣ የሟቾች ቁጥር እያሻቀበ ነው። ሶስት የአውሮፓ አገሮች በኢራን ላይ የተጣለው ማዕቀብ ይቀጥላል አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የሱማሊያዋ ጋልሙድ ክልል ፕሬዚደንት በመኪና ላይ ተጠምዶ ከነበረ ፈንጂ ያለምንም ጉዳት መትረፋቸውን ባለስልጣናትና እማኞች ገለጹ። አልሻባብ ኃላፊነት የወሰደበት የአጥፍቶ ጠፊ አደጋ ዛሬ አርብ የተጣለው በማዕከላዊ ሶማሊያ መዱግ ክልል ውስጥ ላስ ጋአሜይ በምትባል መንደር እንደነበረና በጥቃቱ ሁለት የአገሪቱን እንደራሴዎች መቁሰላቸው መገለጹን የሶማሊኛ አገልግሎት ባልደረባችን መሐመድ ኦላድ ዘግቧል። ፍንዳታው በደረሰው በልማድ ቆርቆር በሚል ተቀጥያ ስም የሚታወቁት ጋልሙዱግ ክልል ፕሬዚዳንት አህመድ አብዲ ካሪዬ ካረፉበት ቦታ 300 ሜትር ርቀት ላይ እንደነበረ የአካባቢው ባለስልጣናት አመልክተዋል። እያካሄዱ ያሉት ዘመቻ የአልቃይዳ ግብራበር የሆነውን አልሸባብን በጥቂት ወራት ውስጥ ለማጥፋት የታለመ ነው ሲሉ የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ባለፈው ሳምንት ተናግረው ነበር። ሲቪሎች ዴርና እንዳይገቡ ተከለከሉ። ባለፈው እሁድ በከባድ ጎርፍ ወደ ተመታችው ምስራቃዊቷ የሊቢያ ከተማ ዴርና ሲቪሎች ዛሬ እንዳይገቡ መከልከላቸው ተነገረ። ሲቪሎች ወደ አካባቢው እንዳይገቡ የተከለከሉት የአሰሳና የነፍስ አድን ሰራተኞች በፈራረሰችው እና ጭቃ በለበሰችው ከተማ ውስጥ የሚያደርጉትን ጥረት እንዳያደናቅፉ መሆኑን አሶሲኤትድ ፕሬስ ዘግቧል። በጎርፉ የሞተው ሰው ቁጥር ወደ 11300 ሲያሻቅብ 10 ሺህ የሚደርስ ደግሞ የደረሰበት አለመታወቁን የሊቢያ ቀይ ጨረቃ አመልክተዋል። ይህ ዘገባ እስከተጠናቀረበት ሰዓት የ3000 ሰዎች አስክሬኖች ቀብር መፈጸሙንና ለተጨማሪ 2000 ደግሞ ዝግጅት ላይ መሆናቸውን የአገሪቱ የጤና ሚኒስትር ኦትማን አብዱል ጃሊል አስታውቀዋል። የሟቹ ቁጥር 20ሺ ሊደርስ እንደሚችል የዴርና ከንቲባ አብዱል መናንም አልጋይቲ ለአረቢያ ቴሌቪዥን ተናግረዋል። እጅግ በበረታ ዶፍና በግድቦች መደርመስ ምክንያት በተከተለው ጎርፍ የከፋው ጉዳት የደረሰባት ዴርና ማጥስር ከመዋላና ህንፃዎቿም ከመፈራረሳቸው በተጨማሪ ነዋሪዎችም በውሃዋ ተወስደው ወደ ባህር መቀላቀሉ ተወርተዋል። ነዋሪዎች ከባህር ዳርቻ አካባቢዎች እንዲሸሹ ከጎርፉ አንድ ቀን በፊት ባለፈው ቅዳሜ የምስራቅ ሊቢያ ባለስልጣናት ትዕዛዝ አስተላልፈው የነበረ ቢሆንም ስለ ግድቦቹ ግን ምንም የሰጡት ማስጠንቀቂያ እንዳልነበረ ተገልጿል። በዚሁ ወጀብ በሌሎች ምስራቃዊ ሊቢያ አካባቢዎችም አንድ በቶ ሰባ ሰዎች መሞታቸውን የጤና ሚኒስትሩ ተናግረዋል። የዓለም ጤና ድርጅት፣ የቀይ መስቀልና የጨረቃ ማህበራት ዓለም አቀፍ ፌዴሬሽን፣ ዓለም አቀፍ የቀይ መስቀል ኮሚቴ ዛሬ በጋራ ባወጡት መግለጫ አስክሬን ለመቅበር የሚታየው ወከባና ጥድፊያ ሊያስከትሉ በሚችሏቸው የህግና ስሜታዊ መዘዞች ምክንያት ገታ እንዲደረግ አስጠንቅቀዋል። ለ250 ሺህ ሊቢያውያን አስቸኳይ እርዳታ ለማድረስ 71 ሚሊዮን ዶላር በአጣዳፊ እንደሚያስፈልገው የተባበሩት መንግስታት ድርጅት ሰብአዊ አገልግሎት ቢሮ አስታውቋል። ኬንያ ውስጥ እጅግ የናረው የነዳጅ ዋጋ የሰውን ሕይወት በእጅጉ ማክበዱን የፈረንሳይ ዜና ወኪል ከናይሮቢ ዘገበ። የኢነርጂና የተፈጥሮ ዘይት ተቆጣጣሪው ባለስልጣን ዛሬ ያወጣው ከፍተኛ የተባለ ጭማሪ የ የአንድ ሊትር ቤንዚን ዋጋና አንድ የአሜሪካ ዶላር ከ36 ሳንቲም ወይም ከ200 የኬንያ ሽልንግ በላይ እንዲያሻቅብ ያደረገው መሆኑ ተገልጿል። በዛሬ ምንዛሪ የኢትዮጵያ 75 ብር ከ03 ሳንቲም መሆኑ ነው። ኬንያውያን እንዲሁም አልቀመስ ባለው የምግብ ዋጋ በአዳዲስ ግብሮችና ቀረጦች እንዲሁም በሽልንግ የመግዛት አቅም ማሽቆልቆል እየተሰቃዩ መሆናቸው እየተነገረ ነው። ሚኒስትሩ ዴቪስ ችርችር ለፓርላማው የኢነርጂ ጉዳዮች ኮሚቴ ማብራሪያ ሲሰጡ ለዋጋው ማሻቀብ ምክንያት የሆነው አውራዎቹ ዘይት አውጭና ላኪዎች ሳውዲ አረቢያና ሩሲያ ነሐሴ መጨረሻ ላይ በቀደሙት አስር ወራት ታይቶ በማይታወቅ መጠን ዋጋቸውን ማናራቸው መሆኑን ገልጸዋል። የኬንያ የገንዘብ ግሽበት መጠን ባለፈው ወር ወደ 6.7 ከመቶ ዝቅ ያለ ቢሆንም የቤንዚን ዋጋ በ22 ከመቶ፣ የኤሌክትሪክ ኃይል ዋጋ በ50 ከመቶ፣ ስኳር በ61 ከመቶ፣ ባቄላን የመሳሰሉት የዕለት ተዕለት ፍጆታዎች ደግሞ በ30 ከመቶ ማሻቀባቸው ተገልጸዋል። ናይሮቢ ውስጥ የናፍጣ ዋጋ 201 ሽልንግ ወይም 75 ብር ከ53 የላምባ ዋጋ ደግሞ 202 ሽልንግ ከ61 ወይም 76 ብር ከ14 ሳንቲም ደርሰዋል። ከሞሮኮው የመሬት መንቀጥቀጥ የተረፉት መጻኢ ህይወት እያሳሰበ ነው። ስድስት ነጥብ ስምንት ማግኒቲዩድ የተመዘገበው እና 2900 ሰዎች ህይወታቸው ካለፈበት እንዲሁም 5500 የሚደርሱ ሰዎች ላይ አካላዊ ጉዳት ካደረሰው የሞሮኮው የመሬት መንቀጥቀጥ የተረፉት ቤተሰቦች ከሳምንት በኋላ በአትላስ ተራሮች ላይ የሞቱትን እየቀበሩ ነው። ከድንጋይ ናዳዎች ስር ሰዎችን የማግኘት ተስፋም እየደበዘዘ መጥተዋል። በተያያዘ መኖሪያ ቤቶችና የሰዎችን ህይወት መልሶ መገንባቱም ሌላ ተግዳሮት እንደሚሆን ይጠበቃል። ሊሳ ብራያንት ከአትላስ ተራሮች የዘገበችውን ኤደን ገረመው እንደሚከተለው ታቀርበዋለች። ከዚህ የመሬት መንቀጥቀጥ በኋላ የታየ መልካም ነገር ቢኖር የማይተዋወቁ ሰዎች ደግነትን ማየት ነው። ሞካውያን በጭነት መኪና ሙሉ አልባሳትና መሰረታዊ ነገሮችን ከአደጋው ለተረፉ ሰዎች ለግሰዋል። ፋጢማ ኤል ማክራና ቤተሰቧ ከአደጋው ከተረፉት መካከል ናቸው። እንደ ሌሎቹ ሰዎች ሁሉ ሁሉንም ነገር አጥተዋል። እሷ እንደምትለው በመንደሯ ወደ ሀያ የሚጠጉ ሰዎች ሞተዋል። ይህም ባለቤቱን ለማዳን ሲጥር ድንጋይ መቶት የሞተው ጎረቤቷንም ይጨምራል። አደጋው ሲከሰት ያለንን ሁሉ ከኋላችን ትተን ለነፍሳችን የሸሸ ነው። እዚህ አካባቢ መንዳት አስፈሪ ነው። ዳገታማ ቦታዎችም አሉ። የመሬት መንቀጥቀጥን ተከትለው የሚመጡ የአለት ናዳዎችም ይከሰታሉ። ይህም እርዳታው እንዲያዘግም አድርጓል። አንዳንድ ዓለም አቀፍ የእርዳታ ሰራተኞችም ከስራቸው በመልቀቅ ላይ ናቸው። ካሊያስ ኦላ ኮልበርግ ከስዊድን የመጣ የእሳት አደጋ ሰራተኛ ነው። አሳሽ ውሾችን በመጠቀም በሕይወት ያሉ ሰዎችን ለማግኘት እየሞከርን ነው። እስካሁን ምንም አላገኘንም። ከአደጋው የተረፉትም ቤት አልባ ሆኗል። የናይማ አዝሚል ቤተሰብ አንዱ ነው። ምግብ መጠለያና ልብስ አለን። ነገር ግን ከቀን ቀን እየቆጠርን ነው የምንኖረው። ስለ ወደፊቱ አናቅም። ይህም በስፍራ የሚገኙ በርካቶች የሚጋሩት ስሜት ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ብሪታንያ፣ ፈረንሳይና ጀርመን በኢራን የኒኩለር መርሃግብርና የተምዘግዛጊ ሚሳይሎች ምርት ላይ የጣሉትን ማዕቀብ እንደሚቀጥሉ አስታወቁ። በኢራን ላይ የተጣለው ማዕቀብ በቴሄራን እና በዓለም ሀያላን መንግስታት መካከል ተፈርሞ በነበረውና በተስተጓጎለው የኒኩሌር ስምምነት መሰረት የፊታችን ጥቅምት ውስጥ ማብቃት እንደነበረበት ተመልክተዋል። ሶስቱ የአውሮፓ አገሮች የኒኩሌር ስምምነት ድርድር እንዲሳካ ሲያግዙ እንደነበር ይታወቃል። ኢራን ስምምነቱን ባለማክበር በተከታታይ ለፈጸመችው ጥሰት ቀጥተኛ ምላሽ ለመስጠት በሚል በማዕቀባቸው እንደሚቀጥሉ ሶስቱ አገሮች ያስታወቁት ትናንት አሙስ በሰጡት ጋራ መግለጫ ነው። ኢራን የተጣለባትን እገዳ በመጣስ የተመዘግዛጊ ሚሳይሎች ሙከራ ታደርጋለች፣ ሩሲያ ዩክሬን ውስጥ ለምታካሄደው ጦርነትም ድሮኖችን ለመስኮብ ትልካለች የሚል ክስ ቀርቦባታል። ዩናይትድ ስቴትስ የሩሲያን ጦርነት ያግዛሉ ባለቻቸው 150 አካላት ላይ ማዕቀብ ጥላለች። የአሜሪካ መንግስት፣ ሩሲያ በዩክሬን ላይ የምታደርገውን ጦርነት የሚያግዙ ያላቸውን 150 ኩባንያዎችና ግለሰቦች ላይ ትናንት ማዕቀብ ጥለዋል። የቪኦኤው ስቲቭ ከርማን የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል። ላይ ሲሆን ይህም የአገሪቱ ኃይል ማምረቻና ወደ ውጭ ገበያ የማቅረቢያ አቅም፣ እንዲሁም የሩሲያ የብረትና ማዕድን ዘርፎች ላይ ያነጣጠረ ነው ተብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ማቴው ሚለር የሚያክሉት አለ። የውጭ ጉዳይ መስሪያ ቤቱ የሩሲያን መሳሪያ የሚያመርቱና የሚያድሱ አካላትን ለይቷል። ይህም በሩሲያ ኃይሎች በዩክሬን ከተሞችና የሲቪል መሠረተ ልማቶች ላይ ጥቅም ላይ የዋለውን ካሊምበር ክሩዝ ሚሳይልን ጨምራል። ማዕቀቡ ከተጣለባቸው ውስጥ ከሰሜን ኮሪያ ወደ ሩሲያ መሳሪያዎችን በማስተላለፍ ከሚወነጀለው የቫግነር ቡድን ጋር ተባባሪ የሆኑ እንዲሁም በመካከለኛ አፍሪካ ሪፐብሊክ የሩሲያን አደገኛ እንቅስቃሴዎች ሲረዱ የነበሩ አካላት ይገኙበታል ተብሏል። ዩናይትድ ስቴትስ ሚሽጋን ስቴቷ ዲትሮይት ከተማ ውስጥ ስራ የማቆም አድማ ከመቱ 13 ሺህ የሚሆኑ መኪና አምራች ሰራተኞች ጋር የግዛቲቱ የህግ መወሰኛ ምክር ቤት እንደራሴዎች አብረው ተሰለፉ። ሰራተኞቹ አድማ የመቱት የማህበራት መሪዎቻቸው ከአሰሪዎች ጋር እስከ ትናንት ሐሙስ እኩለሌሊት ስምምነት ላይ መድረስ ባለመቻላቸው ነው። ዩናይትድ አውቶ ወርከርስ ዩኒየን የሚባለው ሰራተኛ ማህበር አባላት አውቶሞቢል ከሚያመርቱት ጄኔራል ሞተርስ፣ ፎርድ እና ስቴላንቲስ ከፍ ያለ የደሞዝ ጭማሪ የተሻሉ ጥቅማጥቅሞችን መጠየቃቸው ተነግረዋል። ሰራተኞቹ ከአመታት በፊት ፋብሪካዎች ኪሳራ ውስጥ በነበሩበት ጊዜ ቀርቶባቸው የነበረው ክፍያ አሁን እንዲከፈላቸው እንደሚፈልጉ ታውቋል። ሴኔተሮቹ ጌሪ ፒተርስ እና ዴቢ ስታቢናው ለሰራተኞቹ ድጋፋቸውን ለመግለጽ ዌይን ከተማ ውስጥ አብረዋቸው ተሰልፈዋል። በሚዙሪ የዌንስ ሜዝል የጀነራል ሞተርስ መገጣጠሚያ ሚሽጋን ውስጥ ዲትሮይት አቅራቢያ በምትገኘው ወይን የፎርድ ፋብሪካና ቶሌዶ ኦሃዮ ባለው የስቴላንቲስ ጂፕ መኪና ፋብሪካ ውስጥ ከሚሰሩና የማህበሩ አባላት ከሆኑ 146,000 ሰራተኞች የስራ ቦታቸውን ረግጠው ለአድማ የወጡት እጅግ ጥቂት መሆናቸውን አሶሲየትድ ፕሬስ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ደረጀን፣ ለአለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መስከረም አራት 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ሌላ አምስት ጥፋቶች ነበሩ። ንብረት ማቃጠል ነበር። የሰዎች መገደል ነበር። የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰቡ ግብረገብነት ጋር ይገናኛል ቢል አንዱ ሰው በተወሰነ ደረጃ ልክ ይሆናል። ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረገብ አላቸው በአብዛኛው። ነገር ግን ግብረገቡ ባለንበት ሁኔታ በሚታይ ሁኔታ ተሸርሽሯል። የምዕራቡን ዓለም መልካም መልካሙን ስትል መልካም መልካም ያልሆነውን የመውሰድ ጥድፊ አለ። በኢትዮጵያ የግብረ ገብነት እሴት እየተሸረሸረ መምጣቱን አስመልክቶ ካዘጋጀነው ፕሮግራም ያነጋገርናቸውን ምሁራን ዶክተር ኤርሲዶ ለንደቦን እና አቶ ብርሃኑ ራቦን ነው የሰማችሁት። በሁለተኛው አጋማሽ ዝግጅታችን ተመልሰው ይመጣሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሰ አሸናፊ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ አብይ ርዕሰ ዘገባችን እንለፍ። በአማራ ክልል የሰሜን ወሎ ዞን በቆቦ ከተማና ና በዙሪያው በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ከትላንት ሐሙስ ጀምሮ ለ18 ሰዓታት የቆየ የተኩስ ልውውጥ እንደተካሄደ ነዋሪዎች ለአሜሪካ ድምጽ ገለጹ። በጉዳዩ ላይ ከከተማው ባለስልጣናትም ሆነ ከፌዴራል መንግስት ምላሽ ማግኘት አልተቻለም። በሌላ በኩል የኢትዮጵያ ሰብአዊ ኮሚሽን አሁን ማምሻውን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ቦችን ወይም መሰረተ ልማቶችን ኢላማ ከማድረግ ሙሉ ለሙሉ እንዲቆጠቡ ሲል ጥሪ አቅርቧል። መስፍን አራጌ ዝርዝራለሁ። ካለፈው ሐምሌ ወር ጀምሮ በአማራ ክልል ተስፋፍቶ ከነበረው ትጥቃዊ ግጭት ትንሽ ፋታ አግኝታ አንጻራዊ ሰላም ታይቶባት የነበረችው በሰሜን ወሎ ዞን ስር የምትገኘው ቆቦ ከተማና ዙሪያዋ ከትናንት ማለዳ ጀምሮ ለረጅም ሰዓታት የዘለቀ የከባድ መሳሪያ የተኩስ ልውጥ እንደተካሄደባት ለደህንነታቸው ስለሚሰጉ ስማቸውና ማንነታቸው እንዲጠቀስ ያልፈለጉ ሶስት የከተማዋ ነዋሪዎች ለአሜሪካ ድምጽ ገለጹ። ከእነዚህም መካከል በመንግስት ስራ የሚተዳደሩት የከተማ ነዋሪ የተኩስ ልውጡ በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል መሆኑን ተናግረዋል። ኮቦ ከተማ ነው የምገኘው በዓሉ ዋዜማ ጀምሮ አልፎ አልፎ የሚተኮሱ የጥይት ድምጾች ተማ ነበር። በትናንትናው ዕለት ግን ከጠዋቱ አስራ ሁለት ሰዓት ጀምሮ ሙሉ ቀን እንዲሁም እስከ ሌሊቱ ዘጠኝ ሰዓት ድረስ በሚባል ደረጃ የከፍተኛ መሳሪያዎች ትልልቅ መሳሪያዎች ድምፅ በከተማው በተለያዩ አቅጣጫዎች ሲተኮስ ነው ያለው። እንዲሁም ከተማ ውስጥ የገቡ የፋኖ አባላት የተወሰኑ ገብተው የተወሰነ የከተማ ውጊያ ሁሉ ተደርጎ እንደነበር ነው መረዳት የቻልኩት። ከተማው ውስጥ ያሉ ሲቪሊያኖች በየጊዜው በሚነሱ ግጭቶች፣ በየተወሰነ ጊዜ ኢንተርቫል በሚነሱ ግጭቶች ከፍተኛ ጉዳት እየደረሰባቸው ሆነ። ንግድ እንቅስቃሴዎች አቁመዋል። ታክሲዎች አቁመዋል። የመንግስት የስራ መስሪያ ቤቶችም ዝግናቸው ጉዳይ ማስፈጸም አይቻልም። ሌላ በተመሳሳይ ምክንያት ስማቸው እንዲጠቀስ ያልፈለጉ የከተማ ነዋሪ የተኩስ ልውጡ ከትላንት ጀምሮ ለአስራ ስምንት ሰዓታት መካሄዱን ይናገራሉ። አንድ ካህንን ከተማ ላይ እኛ ያየ ነው መስተዋል ወደ ሆስፒታል ወስደዋቸዋ መሰለኝ። የሞተ እስካሁን የሰማ ነው የለም፣ ያው በእኛ ነው። ያው ግን ገበሬው ጋዜና ነው ምክንያቱም ያው ዝጌ ዋለው የጠሩ ላይ ገበሬው ላይ ስለሆነ እነህም ያወቀው ነገር የለም ገና አሁን ጸጥ ነው፣ ምንም የለ። መከላከያ የለም። አልፋልፈው አልፎ የሚያድ አድማ ብተና ፖሊሶች እዛው ፖሊስ ጣቢያ አካባቢ ያሉ እዛው፣ ውጭ ምንም ነገር የለም። ሁሉም ዝግ ናቸው። የለ ባንክ የለ ምን የለ ዝግ ነው። መንግስት መስሪያ ቤት የለ ምን የለ ዝግ ነው። ስለደረሰው ጉዳትና አሁን ከተማዋ ስለምትገኝበት ይዞታ ለማወቅ የቆቦ ከተማ አስተዳደር አመራሮች ተንቀሳቃሽ የእጅ ስልኮቻቸው ላይ ደውዬ ነበር። አንድም የሚሰራ ስልክ አላገኘሁም። ከአማራ ክልል እና ከፌዴራል መንግስት ኮሚኒኬሽን ኃላፊዎች ምላሽ ለማግኘት ያደረግኩት ሙከራ ስልካቸው ስለማይነሳ ማካተት አልቻልንም። ይሆን እንጂ የአማራ ክልል ምክር ቤት ነሐሴ ሃያ 2015 ዓ.ም ባህርዳር ከተማ ላይ አስቸኳይ ጉባኤ ባካሄደበት ወቅት የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ጽንፈኛና ዘራፊ ቡድኖች ሲል የገለጻቸው ታጣቂዎች ክልሉ ላይ ከደቀኑበት የዝርፊያ የውድመትና የመፍረስ አደጋ ወጥቶ ወደ ቀድሞ መደበኛ ሁኔታ እየተመለሰ ይገኛል ሲል ሪፖርት አቅርቦ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን ማምሻውን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ሰዎችን ወይም የመሰረተ ልማቶችን ኢላማ ዓላማ ከማድረግ ሙሉ በሙሉ እንዲቆጠቡ ሲል ጥሪ አቅርበዋል። ከነሐሴ 19 እስከ ነሐሴ 30 ቀን 2015 ዓ ም ድረስ በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ፣ በሰሜን ጎጃም ዞን አዴትና መራዊ፣ በደቡብ ጎንደር ዞን ደብረ ታቦር፣ በማዕከላዊ ጎንደር ዞን ደልጊ፣ በሰሜን ሸዋ ዞን ማጀቴ፣ ሸዋሮቢትና አንጾኪያ ከተሞችና በአካባቢዎቻቸው በሚገኙ አንዳንድ የገጠር ቀበሌዎች በግጭቱ በርካታ ሲቪል ሰዎች መሞታቸውን የኮሚሽኑ መግለጫ አመልክቷል። ኮሚሽኑ በመግለጫው ከህግ ፍርድ ውጭ ግድያዎችን ፈጽመዋል በማለት መንግስት አካላትንም ተጠያቂ አድርጓል። በምሳሌነት የጠቀሰው ደግሞ ከሐምሌ 4 እስከ ጳጉሜ 4 ቀን 2015 ዓ ም በተለይም በአዴት፣ በደብረ ማርቆስ፣ በደብረ ታቦር፣ በጂጋ፣ በለሚ፣ በማጀቴ፣ በመራዊ፣ በመርጦ ለማርያም ና ሸዋሮቢት ከተሞች ተፈጸሙ ያላቸውን ግድያዎች ነው። ከህግ ፍርድ ውጭ ተፈጸሙ ያሏቸው ግድያዎች ሰለባ ከሆኑት መካከል ቤት ለቤት በተደረገ ፍተሻ የተያያዙ ሰዎች፣ በግጭቱ ወቅት መንገድ ላይ የተገኙና ያልታጠቁ ሰዎች፣ የጦር መሳሪያ ደብቃችኋል አምጡ በሚል የተያዙ ሰዎች ሰዓት ላፊ ገደቦችን ተላልፎ የተገኙ ሲቪል ሰዎች ና በቁጥጥር ስር የዋሉ የታጣቂው ቡድን ፋኖ በመባል የሚታወቁ አባላት እንደሚገኙበትም ጠቁመዋል። ኮሚሽኑ በዛሬው መግለጫው የአስቸኳይ ጊዜ መምሪያ ኮማንድ ፖስት በይፋ ካሳወቃቸው እስሮችና ቦታዎች ውጭ በተለይ በአማራ ክልል፣ በኦሮሚያ ክልል ና በአዲስ አበባ ከተማ ውስጥ በመንግስት የጸጥታ ኃይሎች በአስቸኳይ ጊዜ አዋጁ የተስፋፋ ና የዘፈቀደ ስር ተፈጽሟል በማለትም አስረድቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ማምሻውን ባወጣው መግለጫው ላይ ከሚመለከታቸው የመንግስት አካላት ምላሽ እንዳገኘን ይዘን እንቀርባለን። በሌላ በኩል ማንነቱ ቢታወቅ ችግር ሊገጥመው እንደሚችል የገለጸ ሌላ የቆቦ ከተማ ነዋሪ በአካባቢው ሰዎች በጅምላ እንደሚታሰሩ ገልጿል። በተለይ ከተወሰነ ጊዜ ከዛሬ አንድ ወር ጊዜ ጀምሮ ወጣቶች ከዚህ በፊት በህወሀት ውጊያ ላይ መንግስትን ደግፈው በፋኖ በተለያዩ አደረጃጀቶች ተካቶ የሚገኙ የአካባቢው ወጣቶች፣ ትልልቅ ሰዎች ይብን በመንግስት መስሪያ ቤት ውስጥ የሚገኙ የስራ ኃላፊዎች የስራ ባለሙያዎች ሁሉ ወደ እስር ቤት እየተ በጣም በከፍተኛ ቁጥር ማለት ነው። የተወሰኑትም ከዚህ ከከተማ ለማውጣት ወደ ተለያዩ ያልታወቁ ቦታዎች፣ ወደ አዋሽ ይባላል፣ ወደ ኮምቦልቻ ይባላል ይሄዱ አሉ። እዚሁም ለኢንዱስትሪ መንደር በተከለለ ቦታም ከፍተኛ ቁጥር ያለው የከተማዋ ነዋሪ፣ ከከተማ ውጭ ባሉ ገጠራማ አካባቢዎች የተለቀሙ ወጣቶች፣ የተለያዩ ሰዎች እስር ላይ ይገኛሉ። ማቃቸው ስማቸው መግለጽ እንኳን ባልፈልግም ለምሳሌ የኔ ቅርብ ጓደኛ አባት እንዲሁም በቅርብ የማውቀው ወጣት ራሷል ብዙ ልጆች ወጣ ሁሉ ብዙ ሰዎች የማውቃቸው እንዲሁ ከተማዋ የነክል ሰፊ ባለመሆኗ፣ ብዙዎቹ ወጣቶች በአይን የማውቃቸው ልጆች ባንክ ባለሙያዎች ሁሉ ሳይቀር እስር ቤት እንደተወረወሩ ነው። ሰሞኑ በአማራ ክልል በተስፋፋው ግጭት ምክንያት ከወጣው የአስቸኳይ ጊዜ አዋጅ ጋር በተያያዘ በተለያዩ አምስት ስፍራዎች በቁጥጥር ስር የዋሉ ዜጎች ቁጥር 764 እንደሆነ የአስቸኳይ ጊዜ አዋጁ መርማሪ ቦርድ ትላንት ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል የተስፋፋው ግጭትና አለመረጋጋት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገለጹ። በክልሉ የግጭት ሁኔታና የአለመረጋጋት ስጋት ባለባቸው አካባቢዎች የተማሪዎች ምዝገባ ገና እንዳልተጀመረ አስተያየት ሰጪዎቹ ተናግረዋል። የትጥቅ ግጭቱ በ2016 ዓ.ም የመማር ማስተማር ሂደት ላይ ያሳደረውን ጫና አስመልክቶ ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር መረጃ ለማግኘት ያደረ ያደረግነው ጥረት አልተሳካም ይሁን እንጂ በክልሉ እድሜያቸው ለትምህርት ከደረሱ ህፃናት ውስጥ እስካሁን የተመዘገቡት 37 በመቶ ብቻ እንደሆኑ የክልሉ ትምህርት ቢሮ ለሀገሪቱ የብሔራዊ ቴሌቪዥን አስታውቋል የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ ካለው ወቅታዊ ሁኔታ አንጻር የመማር ማስተማር ዝግጅቱ ስለሚገኝበት ደረጃ ክትትል ማድረግ እንዳልቻለ ለአሜሪካ ድምጽ ገልጿል ኬኔዲ አባተ ጉዳዩን ተከታትሎታል በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው የትጥቅ ግጭት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገልጸዋል። በሰሜን ጎጃም ዞን የደቡብ መጫ ወረዳ ነዋሪውና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የዘጠኝ ልጆች አባት በሰጡን አስተያየት በወረዳው ባሉ ትምህርት ቤቶች ሁሉ ገና ምዝገባ እንዳልተጀመረ ተናግረዋል። አጠቃላይ ወደ ዘጠኝ ልጅ አለኝ። ማስተምራቸው ሶስት አሉኝ። አንዷ ጨርሳለች፣ አሁን አስራ ሁለተኛ ጨርሳለች። አንዱ አንደኛ ደዚያ ሶስት ነው የሚማል። የአራተኛ ክፍል ነው። አንዷ ገና ጀማሪ ናት። እስካሁን ንገባ ተጀመረም፣ አካባቢው አሁን እኛ ደቡብ ሜጫ ደቡብ ሜጫ ወረዳ ነው የሚባል አሁን በአዲሱ በሰሜን ጎጃም የተከፈለ ነው እና በዚህ በአሁን በወቅታዊ ችግር ምክንያት እስካሁን ድረስ መንግስት የመንግስት ሀይል ወደዚህ ወደኛ አልገባም ያለ በሳኑ ቁጥር ስለሆነ ዚ ዋጋን ነገር የተጀመረ የለም። እስካሁን እንቅስቃሴ የለም። አስተያየት ሰጪው እንደ ገለጹት እስካሁን በቆየው አሰራር የመስከረም ወር የመጀመሪያ አጋማሽ ትምህርት የሚጀመርበት ነበር። ይሁንና በአካባቢው አልፎ አልፎ ግጭቶች እንደሚስተዋሉ ጠቅሰው፣ ይህ ሁኔታ ካልተቀረፈ የመማር ማስተማሩ መዘግየት ብቻ ሳይሆን ሌሎች መሰረታዊ አገልግሎቶችም አለመኖራቸው እንደሚያሰጋቸው አመልክተዋል። ከዚህ በፊት እኮ እዚህ በአቋሚ አካባቢ ላይ ያበቃ ነበረ። እንዳበቃ ጨርሻል። እዚያ በኋላ መስከረም ትምህርት ነበር የሚጀምሬ ነበር በዚህ አግባብ የሚቀጥል ከሆነ ልማትም ወደኋላ በዚህ በተነስታው ችግርም የግባት አቅርቦት ላይ ችግር ፈጥሮብን የነበረ ቀጣይ እንዲሆን መንግስት ያስተካክለው ነገር ኑሮ በድርድር በውይይት ተፈጥቶ ወደ ሰላም ካልመጣ ስጋቱ በጣም የከፋ ስጋት ነው ያለን። በክልሉ ግጭቶች ካሉባቸው ዞኖች አንዱ በሆነው የሰሜን ሸዋ ዞን የተለያዩ አካባቢዎችም የተማሪዎች ምዝገባ እንዳልተጀመረ ከስፍራው ያገኘነው መረጃ ያመለክታል። በዞኑ ሞጃና ወደራ ወረዳ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት መምህር የሆኑና ስማቸው እንዲጠቀስ ያልፈቀዱ አስተያየት ሰጭ ስለ ሁኔታው ያስረዳሉ። እስካሁን ድረስ ቡድን እንቅስቃሴ አልተጀመረም እና እኛም አጋጣሚ ያው ቤት ውስጥ ነው ያለ ነው አመራሮቻችን እዛ ትኑ ጽህፈት ቤቱ የካምፕ ምናምን ስለሆነ መግባት አልቻሉም፣ እነሱም ማዘዝ አልቻሉም። ያው ግጭቱ አለ፣ በፍራቻ ላይ ስለሆነ አሁን ወላጅ ማይ አይልክ ወቅት እና ወላጅ ስለማይልክ ምንም የለም። ያው ርዕሰ አለ መምህራኖችን ምናምን አልገቡም ወደ ትምህርት ቤት። እንደ ወረዳ አንድ ትምህርት ቤት ብቻ የመዘገበ አለ እስካሁን ድረስ። የአሁንን መዝግበዋል፣ ጀምረዋል። ያልኩ አንድ ትምህርት ቤት ከግጭት ነጻ ነው። እና እነሱ እንደመዘገቡ ነው እንዲሁ በኢንፎርሜሽን ደረጃ ያለን። እንግዲህ ዛሬ ምናምን ግቡ እያሉ የተወሰነ ነገር ጀማምረዋል መሰለኝ የሚቀጥል ሳምንት እንደ የሆነ እንቅስቃሴ ይኑራል ብለን እናስባለን። እንደው ሊያውም ግምት ነው የሚ አሁን እኔ የምልህ የራሴን ግምት ነው እንጂ የሆነም ይሆናል እንደዚህ ነው ምናም የሚባል ነገር መረጃ የለም። እስከ ዛሬ ባለው ደረጃ በዚህ ሰዓት ዘጠና ፐርሰንት ምዝገባ መጨረስ ነበረብን። በአማራ ክልል ለ2016 ዓ ም የመማር ማስተማር ዘመን የሚደረገውን ዝግጅት የተማሪዎችን ምዝገባና ግጭቱ ያሳደረውን ተጽዕኖ አስመልክቶ ከክልሉ ትምህርት ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በጉዳዩ ላይ መረጃ እንዲሰጡን በስልክ የጠየቅናቸው የጽህፈት ቤቱና የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጠዋት ስብሰባ እንዳለባቸው ገልጸው ከሰዓት በኋላ እንድንደውል ቢነግሩንም በሰዓቱ የእጅ ስልካቸውን አላነሱልንም ሆኖም የትምህርት ቢሮው ምክትል ኃላፊ አቶ መኳንን ታደመ በ2016 ዓ ም እድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶዎቹ ብቻ እንደሆኑ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ለዚህም ምክንያቱን በዘገባው አስረድተዋል። ዝቅተኛ የሆነበት ጉዳይ የመጀመሪያው የሰላሙ ጉዳይ ነው። የክልላችን የሰላም ሁኔታ ነበረበት ሁኔታ ይታወቃል። አሁን ሰላማዊ በሆኑበት አካባቢ ላይ የተሻለ አፈጻጸም አለ። ይህ ክልላዊ ትል ስለሆነ ነው እንጂ ሰላም በሆነባቸው አካባቢ 70% 80% የደረሱ ዞኖች ከተሞች አሉ ነገር ግን አሁንም ምዝገባ ያልጀመርንባቸው አካባቢዎች ስላሉ ከፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በኋላ ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች ትምህርትን ጨምሮ አጠቃላይ የሰብአዊ መብቶች አያያዝ ሁኔታን የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እያደረገ እንደሚገኝ የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ገልጸዋል። ክትትሉ ከትግራይ ክልል እንደጀመረና በክልሉ የመማር ማስተማር ሂደትን ለማስጀመር ከፍተኛ ጉድ መኖሩን ዳይሬክተሩ አመልክተው በአፋር ክልልም ክትትል እየተደረገ እንደሚገኝ ጠቁመዋል። በአማራ ክልል ግን አሁን የሚታየው ግጭት እንቅፋት መፍጠሩን ተናግረዋል። የአማራ ክልል በተመለከተ ግን አሁን መልሶ ግጭቱ ከማገርሸት ጋር ተያይዞ ያው ኮሚሽኑ አሁን በቀጥታ ያው እዛ ላይ ያደረገው የክትትል ስራ የተጀመረበት ሂደት የለም። ኢብን የትግራዩም ራሱ መድረስ ብቻ ናቸው እና የጸጥታ ሁኔታ ፈቃድ በሆነባቸው ቦታዎች ብቻ ነው ክትትሉን ያደረግ ነው ማለት ነው። ይኸው ተለዋዋጭ መልኮች ያሉት የግጭት ሁኔታና አለመረጋጋት በክልሉ የመማር ማስተማር ዝግጅትና በትምህርት ግብዓቶች አቅርቦት ላይ ያሳደረውን ጫና አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከዚሁ ከትምህርት ጉዳይ ጋር ወደ ተያያዘ ሌላ ዘገባ ስናልፍ በስምንት የአፍሪካ ሀገራት ውስጥ ከ13200 በላይ ትምህርት ቤቶች በጸጥታ ምክንያት መዘጋታቸውንና በዚህም ምክንያት ቢያንስ 2.5 ሚሊየን ህጻናት ከትምህርት ገበታ ውጪ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች መርጃ ተቋም የተባበሩት መንግስታት የህፃናት መርጃ ወይም ዩኒሴፍ እና የኖርዌይ የስደተኞች ምክር ቤት ባለፈው ሳምንት በጋራ ባወጡት መግለጫ አስታውቋል። ተቋማቱ ባለፉት አራት ዓመታት በተከሰቱ የትምህርት ቤቶች መዘጋት ዙሪያ ባወጡት መረጃ መሰረት በሳህል ቀጠና ውስጥ ብቻ የተዘጉ ትምህርት ቤቶች ቁጥር በአምስት እጥፍ ጨምሮ ከ1700 ወደ 9ሺ አድጓል። ከነዚህ ውስጥ ደግሞ ሁለት ሶስተኛው የሚገኙት በቡርኪና ፋሶ ነው። በዚህ ዙሪያ መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ተከታዩ ነው። በአፍሪካ በጸጥታ ችግርና በግጭት ምክንያት በሺዎች የሚቆጠሩ ትምህርት ቤቶች ተዘግተዋል። ባለፉት አራት ዓመታት ውስጥም ቢያንስ ሁለት ነጥብ አምስት ሚሊየን የሚሆኑ ህጻናት ከትምህርት ገበታ ውጭ ሆነዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም ዩኤንኤችሲአር፣ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍና የኖርዌይ የስደተኞች ምክር ቤት ይፋ ያደረጉት ጥናት እንደሚያመለክተው በስምንት የአፍሪካ ሀገራት ውስጥ አስራ ሶስት ሺ ሁለት መቶ ትምህርት ቤቶች በመዘጋታቸው በሚሊየን የሚቆጠሩ ህጻናት የወደፊት ህይወት አደጋ ላይ ወድቋል። በዩኒሴፍ የምዕራብና መካከለኛው አፍሪካ የአደጋ ጊዜ ትምህርትና መቋቋሚያ ልዩ ባለሙያ የሆኑት ባርናቢ ሩክ እንደሚሉት የትምህርት ተቋማት እጦት ታዳጊ ወንዶችና ሴቶች ልጆችን ለከፍተኛ ስጋት ያጋልጣል። በእርግጥ ይሄ በጣም አሳሳቢ ሁኔታ ነው፤ ምክንያቱም ትምህርት ቤት ተዘጋ ማለት ልጆች ከትምህርት ይነጠላሉ ማለት ነው። ከዛ በተጨማሪ ደግሞ ሴቶች ልጆች እንደ ያለ ዕድሜ ጋብቻ፣ እርግዝና፣ እንዲሁም ታዳጊ ወንዶች መንግሥታዊ ባልሆኑ ታጣቂ ቡድኖች የመመልመል ለመሳሰሉ በርካታ አደጋዎች ይጋለጣሉ። በትምህርት ቤቶች ላይ የሚደርሱ ጥቃቶች እየተበራከቱ መጥተዋል። ከጥር እስከ ነሐሴ ባለው ጊዜ ብቻ በቀጠናው 147 ክስተቶች መመዝገባቸውን መሰረቱን በዩናይትድ ስቴትስ ያደረገው የግጭት ቦታና የክስተት መረጃ ፕሮጀክት የተሰኘው በዓለም ዙሪያ የሚከሰቱ ፖለቲካዊ ግጭቶችንና አመጾችን የሚከታተለው ፕሮጀክት መረጃ ያሳያል። የጸጥታ እጦት ቤተሰቦችንና መምህራንን እንዲሰደዱ ማድረጉም የህጻናትን የመማር ማስተማር ሂደት እንዲስተጓጎል፣ ማህበረሰቡ ከአቅም በላይ እንዲጨናነቅና የመምህራን እጥረት እንዲከሰት አድርጓል። በተለይ በሳህል ቀጠና ያለው እጅግ በጣም አሳሳቢ ደረጃ ላይ መድረሱን ያመላከቱት ተቋማቱ በቀጠናው የተዘጉት ትምህርት ቤቶች ቁጥር ከ1700 ወደ 9000 ማሻቀቡንና ከእነዚህ ውስጥ 6000 የሚሆኑት ትምህርት ቤቶች የሚገኙት በቡርኪና ፋሶ መሆኑን አመልክተዋል። ቡርኪና ፋሶ ባለፉት ሶስት ዓመታት ውስጥ መፈንቀለ መንግስት ከተካሄደባቸው ሰባት የአፍሪካ ሀገራት መካከል አንዷ ስትሆን ከአሸባሪ ድርጅቶች የአደጋ ስጋት ተደቅኖባታል። በኖርዌይ የስደተኞች ምክር ቤት ውስጥ የማዕከላዊና ምዕራብ አፍሪካ የትምህርት አማካሪ የሆኑት ሊያንድሮ ሳላዛር ትምህርት ቤቶች ላይ የሚደርስ ጥቃቶች ተማሪዎችን ወደ ትምህርት ቤት በማምጣት የታየውን መሻሻል ወደኋላ ይቀለብሰዋል ይላሉ። Attacks on schools have exacerbated existing structural challenges to education for all. በትምህርት ቤቶች ላይ የሚደርሱ ጥቃቶች ቀድሞውንም ትምህርትን ለሁሉም በማዳረስ ረገድ የነበሩ መዋቅራዊ ፈተናዎችን አባብሷቸዋል። በተለይ ድህነት፣ ደካማ የትምህርት ቤት መሰረተ ልማት፣ በቂ የሰለጠኑ መምህራን አለመኖር እና የመሳሰሉትን። በአንዳንድ ሁኔታዎች ደግሞ ለአስርት ዓመታት በከፍተኛ ጥረት በትምህርት ስርዓቱ የተመዘገበውን መሻሻል ቀልብሶታል። እነዚህ መስተጓጉሎች የትምህርት ጥራት እንዲቀንስና ተማሪዎች ወደኋላ እንዲቀሩ ያደርጋሉ። ወደ ከፍተኛ ትምህርት ደረጃዎች የሚሸጋገሩ ተማሪዎች ቁጥር እንዲቀንስ፣ መጨናነቅ እንዲፈጠርና የመምህራን ቁጥር እንዲቀንስም ያደርጋል። በዛ ላይ ልጆች ከትምህርት ውጭ ሆነው በቆዩ ቁጥር ያለመመለስ እድላቸው እየጨመረ ይሄዳል። ከዩኔስኮ የተገኘው መረጃ እንደሚያሳየው በአሁኑ ወቅት ከሰሃራ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከስድስት እስከ አስራ አንድ ከሆኑ ህጻናት ሀያ በመቶ የሚሆኑት ከትምህርት ገበታ ውጪ ናቸው። ከአስራ አምስት እስከ አስራ ሰባት ከሚሆናቸው ታዳጊዎች መካከልም ስልሳ በመቶ የሚሆኑት ከትምህርት ርቀዋል። የአፍሪካ ስትራቴጂ ጥናት ማዕከል እንዳስታወቀው በአፍሪካ በዚህ ዓመት ብቻ 3.2 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል። ይህም በአጠቃላይ አፍሪካ ውስጥ በግጭት ምክንያት የተፈናቀሉ ሰዎችን ቁጥር 40 ሚሊየን የሚያደርሰው ሲሆን ከነዚህ ውስጥ 31 ሚሊየን የሚሆኑት የሀገር ውስጥ ተፈናቃዮች ናቸው። ግጭትና ሁከት ልጆችን እንዲጨነቁ ብቸኝነት እንዲሰማቸው ወይም ስሜታቸው እንዲረበሽና ጠበኛ እንዲሆኑ እንደሚያደርጋቸው የጤና ባለሙያዎች ይናገራሉ። ሩክ እንደሚሉት ታዲያ እነዚህ ህጻናት ትምህርታቸውን መቀጠል እንዲችሉና ደህንነታቸውን ለመከታተል እርሳቸው የሚሰሩበት ዩኒሴፍ ጊዜያዊ የመማሪያ ስፍራዎችን እያዘጋጀ ነው። There's a rapid response mechanism which has been created to tend to the needs of these children. በትምህርት ቤት መዘጋት ምክንያት ወደ ተጎዱት አካባቢዎች የሚላኩ ሰራተኞችን የሚያካትት የእነዚህን ልጆች ፍላጎት ለማሟላት የተዘጋጀ ፈጣን ምላሽ መስጫ ዘዴ አለ። እነርሱ በአጭር ጊዜ ጊዜያዊ የመማሪያ ቦታዎችን ያዘጋጃሉ። ከዛ በኋላ በትምህርት ሂደት ብቻ ሳይሆን ለልጆች በሚሰጡ የአእምሮ ጤና እና በስነ ልቦና ድጋፎች የታየውን ለውጥ ይከታተላሉ። ሳላዛርም እንዲሁ ልጆች የትም ቦታ ቢሆኑ የትምህርት ድጋፍ የሚያስፈልጋቸው በመሆኑ ተማሪዎችን ለመርዳት ተጨማሪ አስተማሪዎችን ማሰልጠን እንደሚያስፈልግ ያሰምሩበታል። በተፈናቀሉ አካባቢዎች፣ በጣም ሩቅ እና በማይደረስባቸው አካባቢዎች ትምህርት ተደራሽነትን ማሳደግ አስፈላጊ ነው። በተለይ ደግሞ በቡርኪና ፋሶ እና በማሊ መምህራንን መልሶ የማሰማራት ስራን ሁኔታዎች አመቺ ሲሆኑ አዳዲስ የመማሪያ ክፍሎችን መክፈትና ትምህርት ቤቶች በሙሉ አቅማቸው እየሰሩ መሆኑን ማረጋገጥ ያስፈልጋል። ሪፖርቱን ይፋ ያደረጉት ሶስቱ ተቋማት መንግስት፣ አማጺ ቡድኖችና ታጣቂ ድርጅቶች ትምህርታዊ ተቋማትን ከጥቃት እንዲጠብቁ፣ በግጭት ወቅትም ቢሆን የመማር ማስተማር ሂደትን እንዳያስተጓጉሉ፣ እንዲሁም ትምህርት ቤቶችን ለወታደራዊ አገልግሎት እንዳይጠቀሙ የሚያስገድዳቸውን የትምህርት ቤቶችን ደህንነት አዋጅ እንዲያከብሩ አሳስበዋል። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ደግሞ በመጪው ማክሰኞ የሚጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንዳለፈው ዓመት ሁሉ ለሁለተኛ ጊዜ በዩክሬን እየተካሄደ ያለውን ጦርነት ዋናው አጀንዳ ያደርጋል። በርካታ በማደግ ላይ ያሉ ሀገራት ግን ለእነሱ አንገብጋቢ የሆኑ ጉዳዮችም በጉባኤው ትኩረት እንዲያገኙ ይሻሉ። ልማት፣ የዋጋ ግሽበትና የአየር ንብረት ለውጥ ጥቂቶቹ ናቸው። የተባበሩት መንግስታት ድርጅት ዘጋቢያችን ማርግሬት በሽር የላከችውን ዘገባ እንግድ ወልድ ያቀርበዋል። የዚህ ዓመቱ ጠቅላላ ጉባኤ ከሌሎች በተከታታይ ከተደረጉ በርካታ ዓለም አቀፍ ጉባኤዎች ቀጥሎ የመጣ በመሆኑ አንዳንድ ከፍተኛ የዓለም መሪዎች እንደማይገኙ ታውቋል። ነገር ግን ለውይይት የሚቀርቡ በርካታ ጉዳዮች ይኖራሉ። የተመድ ዋና ጸሐፊ አንቶኒዮ ጉቴሬሽ ጉባኤው የሚካሄደው ዓለም ከፍተኛ ችግር በገጠማት ወቅት መሆኑን ያወሳሉ። የምንሰበሰበው የሰው ልጅ ከፍተኛ ተግዳሮቶች በገጠመው ወቅት ነው። ከአየር ንብረት ለውጥ እስከ እየተባባሱ የመጡ ግጭቶች፣ የኑሮ ውድነት ቀውሱ፣ የእኩልነት አለመኖርና በድንገት የሚመጣ አዲስ ቴክኖሎጂ የሚፈጥረው ተጽዕኖ። ሰዎች መሪዎቻቸው ከነዚህ ቀውሶች እንዲያውጧቸው ይጠብቃሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጉባኤው ላይ በአካል እንደሚገኙ ይጠበቃል፣ ይህም ሩሲያ ዩክሬንን በየካቲት 2014 ከወረረች ወዲህ ለመጀመሪያ ጊዜ መሆኑ ነው። ጉባኤው ለዜሌንስኪ ዓለም አቀፍ ድጋፍ ለማሰባሰብ መልካም አጋጣሚ ነው። ነገር ግን ዓለም ሌሎችም ችግሮች ስላሏት የዲፕሎማሲ ጥረታቸውን በጥንቃቄ ሊያከናውኑ ይገባቸዋል ተብሏል። በኢንተርናሽናል ክራይሲስ ግሩፕ አይሲጂ የተመድ ዲሬክተር ሪቻርድ ጓን በዚህ ላይ የሚሉት አለ። የራሳቸው ችግር ያለባቸው በርካታ የታዳጊ ሀገራት መሪዎች እንዳሉ ዜሌንስኪ መገንዘብ አለባቸው። ለምሳሌ ዳና ዝቅተኛ የኢኮኖሚ እድገት እናም በሩሲያና ና በዩክሬን ስላለው ጦርነት ብቻ ሳይሆን ስለ እነዚህ ጉዳዮችም መናገር ይፈልጋሉ። ይህም በዕቅዱ መሠረት እየተጓዘ እንዳልሆነ የሚነገረውና ሀያ ሰላሳን ኢላማውን ያደረገው ረሃብንና አስከፊ ድህነትን ለማጥፋት ያቀደው የዘላቂ ልማት ፕሮጄ አንዱ ነው። ተመድ እንደሚለው አሁን ያሉ ሁኔታዎች ከቀጠሉ በአስርተ ዓመቱ መጨረሻ አምስት መቶ ሰባ አምስት ሚሊዮን ሰዎች አስከፊ የድህነት አረንቋ ውስጥ ተይዘው ይቆያሉ። በሳምንቱ ውስጥ ለሁለት ቀናት የሚደረገው ከፍተኛ ስብሰባ የተዘነጋውን የዘላቂ ልማት ግቦችን በተመለከተ እንደገና ያድሳል የሚል ተስፋ ተመድ ሰንቋል። አስትራቦኒኒ በተመድ የዘላቂ ልማት ከፍተኛ ባለሙያ ናቸው። በቅርብ ዓመታት ውስጥ እድገት በከፍተኛ መጠን ተገድቧል። ይህም በከፊል በኮቪድ ወረርሽኝ ምክንያት የደረሰው ተጽዕኖ ሲሆን ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የሆነ ጦርነት እየተካሄደ በመሆኑ እንዲሁም ከአየር ንብረት ጋር የተያዙ አደጋዎች፣ በተጨማሪም የዋጋ ግሽበትና እየጨመረ በመጣው የኑሮ ውድነት ምክንያት ነው። ረቡዕ ደግሞ በአየር ንብረት ጉዳይ ላይ የሚወያይ ጉባኤ ይኖራል። ጉባኤው የግሪንሃውስ ጋዝ ማመንጨት እና የፎሲል ኃይል ጠቀሜታ የሚቀንስበትን ሁኔታ በተመለከተ ቃል የሚገባበትና መሪዎችም በጉዳዩ ላይ ያላቸውን ሐሳብ ለመናገር መድረኩን የሚይዙበት ነው ተብሏል። በዚሁ ቀን የተመድ የጸጥታው ምክር ቤት በመሪዎች ደረጃ ተገናኝቶ በዩክሬን ጦርነት እንዲሁም በሌሎች አንገብጋቢ ጉዳዮች ላይ ይወያያል ተብሏል። ፕሬዚደንት ዜሌንስኪም እንደሚገኙ ይጠበቃል። ዋና ጸሐፊው እንደሚሉት የዩክሬኑ ጦርነትም ሆነ ሌሎች አንገብጋቢ ጉዳዮችን ለመነጋገር በሳምንት ውስጥ በቂ ጊዜ አለ። የተዘነጋውን የዘላቂ ልማት ግብ በተመለከተ እንዲያንሰራራ ማድረግ ግን ለእርሳቸው አጣዳፊው ጉዳይ ነው። ሁሉም ጉዳዮች ለውይይት የሚቀርቡበት በቂ ጊዜ እንደሚኖር አምናለሁ። በተለያዩ ዓለማት የምናያቸው ቀውሶች የዘላቂ ልማት ግባችን አጀንዳ ከመሆን ያናጥቧል ብዬ አላስብም። የአሜሪካው ፕሬዝደንት ጆ ባይደን ማክሰኞ ጠዋት ንግግር ያደርጋሉ። ሀገራቸው ትኩረት እንዲያገኙ የምትፈልጋቸውን ጉዳዮች ያቀርባሉ። በተመድ የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ የሚያክሉት አለ ለጠቅላላ ጉባኤው ንግግር ያደርጋሉ። የዓለም ሰላም ስጋቶችን በማስወገድ የሰብአዊ መብትን በማስጠበቅ እንዲሁም የዓለምን ብልጽግና ልማትን በማሳለጥ ረገድ ሀገራችን ያላትን የመሪነት ሚና እንደገና ያረጋግጣሉ። ዓለም በርካታ አደጋዎች ተጋርጠውባታል። በመላው ዓለም የሚገኘው ሕዝብም በጉባኤው የሚታደሙ መሪዎች የዕለት ተዕለት ኑሮውን እንዲያሻሽሉለትና ነገን አስተማማኝ እንዲያደርጉለት ይጠብቃል። እያዳመጣችሁት ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዷችን ነው። ዝግጅታችን ይቀጥላል። ተከታዩ ዘገባችን ደግሞ ዘጠኝ ሱዳናውያን በኮሌራ በሽታ መሞታቸውን ይመለከታል። በአማራ ክልል ምዕራብ ጎንደር ዞን ውስጥ በተቋቋመ የኩመር መጠለያ ጣቢያ የኮሌራ ወረርሽኝ እንደተከሰተና ዘጠኝ ሱዳናውያን ስደተኞች እንደሞቱ ሶስት መቶ ዘጠና አምስት ሰዎች ደግሞ እንደታመሙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ወይም ዩኤንኤችሲአር አስታወቀ። የተቋሙ የኢትዮጵያ ምክትል ተወካይ ማርጋሬት አቲዮኖ ለአሜሪካ ድምጽ በሰጡት ቃለ ምልልስ በሱዳኑ ግጭት ምክንያት ተፈናቅለው ወደ ኢትዮጵያ የገቡ ስደተኞችና ጥገኝነት ጥያቄዎች ብዛት ከሺህ በላይ መድረሱን ተናግረዋል። ከነዚህ ውስጥ 1000 የሚደርሱት በአማራ ክልል በምዕራብ ጎንደር ዞን መተማ ወረዳ በሚገኝ የኩመር መጠለያ ጣቢያ እንደተጠለሉ፣ ሌሎቹ ደግሞ በቤንሻንጉል ጉምዝ ክልል የሸርቆሌ መጠለያ ጣቢያ እንደሚገኙም ገልጸዋል። በአሁኑ ወቅት በየቀኑ 5 ሰዎች ከሱዳን ወደ ኢትዮጵያ እንደሚገቡ የጠቀሱት ኃላፊዋ የዓለም ምግብ ድርጅትና የአሜሪካ ተራድኦ ድርጅት ለኢትዮጵያ ሲሰጡት የነበረውን እርዳታ በማቋረጣቸው በስደተኞች አገልግሎት ላይ ጫና እንደተፈጠረም አስረድተዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። ከአምስት ወራት በፊት በተቀሰቀሰው የሱዳኑ ግጭት ምክንያት በርካታ ሱዳናውያንና በዚያች ሀገር ተጠልለው የነበሩ የሌሎች ሀገራት ዜጎች በተለያዩ አቅጣጫዎች ተሰደዋል። ከእነዚህ መካከል በሺዎች የሚቆጠሩት በመተማና በኩሩሙክ በኩል ወደ ኢትዮጵያ መግባታቸውንና በዚህ ወቅት ከ35 ሺህ በላይ መድረሳቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ምክትል ተወካይ ማርጋሬት አቴዮኖ ለአሜሪካ ድምፅ ገልጿል። እስከ ዛሬ ድረስ ከሱዳን ወደ ኢትዮጵያ የገቡ 35567 ጥገኝነት ጠያቂዎችን ተቀብለናል። ግጭቱን ሸሽተው ኢትዮጵያ ከገቡት ጥገኝነት ጠያቂዎች ውስጥ አብዛኞቹ ወይም ወደ ሰባ ከመቶ የሚሆኑት ሱዳናውያን ሲሆኑ ሀያ በመቶዎቹ ኤርትራውያን፣ አምስት በመቶ የሚሆኑት ደግሞ የደቡብ ሱዳን ዜጎች ናቸው። በሱዳን ሲኖሩ የነበሩ ኢትዮጵያውያን ስደተኞችንም በመቀበል ላይ እንገኛለን። ከሱዳናውያኑ ስደተኞች ውስጥ የሚበዙቱ ወጣቶች ሲሆኑ በርከት ያሉ ሴቶችና ህጻናትም ይገኙባቸዋል። የሱዳን ጥገኝነት ጠያቄዎችና ስደተኞች በጋምቤላ በቤኒሻንጉል እና በአማራ ክልሎች በኩል ወደ ኢትዮጵያ እንደሚገቡ የተናገሩት ማርጋሬት አቲያኖ ዋነኞቹ የመግቢያ በሮች ግን መተማና ኩርሙክ መሆናቸውን አስታውሰዋል ከሱዳን በየቀኑ ሐምሳ ሰዎች ወደ ኢትዮጵያ እንደሚገቡ ኃላፊዋ ተናግረው፣ እነዚህ ስደተኞች በአማራና በቤኒሻንጉል ክልሎች በሚገኙ ካምፖች መጠለላቸውን አመልክተዋል። በሱዳን ግጭቱ ከተቀሰቀሰበት ጊዜ አንስቶ በስደተኞቹ ጉዳይ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር በመተባበር እየሰራን እንገኛለን። በአማራ ክልል ስደተኞቹን ለማስጠለል ኩመር የሚባል ቦታ በመንግስት ተለይቷል። በመተማ በኩል በሚገቡት ስደተኞች ላይ አስፈላጊውን ማጣራት በማድረግም ወደዚሁ የማቆያ ስፍራ ተዛውረዋል። በአሁኑ ወቅት በአማራ ክልል የሚገኘው የኩመር መጠለያ ጣቢያ ወደ አስር ሺ የሚሆኑ ስደተኞችን የያዘ ሲሆን በቤኒሻንጎል ክልል በኩል የሚገቡት ደግሞ ወደ ነባሩ የሸርቆሌ መጠለያ ጣቢያ ነው የሚገቡት። ነገር ግን ቀድሞውኑ የሱዳን ስደተኞችን ሲያስጠልል የነበረው ይኸው የመጠለያ ጣቢያ አሁን ላይ በመሙላቱ የመንግስት ኃላፊዎች በኩመር አካባቢ ሌላ ቦታ እየፈለጉ ናቸው። ወደ አስር ሺህ ስደተኞችን አስጠልሏል በተባለው የኩመር መጠለያ ጣቢያ የኮሌራ ወረርሽኝ በመከሰቱ በመቶዎች የሚቆጠሩ ሰዎች መታመማቸውንና ሕይወታቸው ያለፈም እንዳሉ ማርጋሬት አቴዮኖ ተናግረዋል። በተለያዩ የኢትዮጵያ አካባቢዎች የታየው የኮሌራ ወረርሽኝ ወደ ኩመር መጠለያ ጣቢያም ተዛምቷል። ወረርሽኙ ከታየበት ጊዜ አንስቶ ለችግሩ ምላሽ ለመስጠት ከአማራ ክልል ኃላፊዎችና ከሌሎች የተባበሩት መንግስታት ድርጅቶች ተቋማት ጋራ በህብረት እየሰራን ነው። እስካሁን ድረስም 395 ህመምተኞች ተለይተው ወደ ህክምና መስጫ ማዕከሉ ገብተዋል። በዚሁ ችግር ምክንያትም የዘጠኝ ሰዎች ህይወትም አልፏል። አሁን ችግሩን ለመከላከልና የህብረተሰቡን ግንዛቤ ለማሳደግ እየሰራን እንገኛለን። በአማራ ክልል የተቀሰቀሰው ግጭት በስደተኞች የአገልግሎት አቅርቦትና በአስተዳደር ሥራዎች ላይ ተጽዕኖ ፈጥሮ እንደሆነ በአሜሪካ ድምፅ የተጠየቁት ኃላፊዋ ግጭቱ እንደተጀመረ በጸጥታ ስጋት ምክንያት ሥራዎቻችንን በጊዜያዊነት አቁመን ነበር፣ ከትንሽ ቆይታ በኋላ ግን ጀምረናል ብለዋል። የስደተኞች ተቋሙ በአሁኑ ጊዜ በአማራ ክልል ባሉ ሁሉም የስደተኞች መጠለያ ጣቢያዎች አገልግሎት እየሰጠ እንደሆነም ጠቅሰዋል። የጸጥታ ሁኔታው እንቅስቃሴያችንን አክብዶታል ያሉት ኃላፊዋ ባለፉት ጥቂት ቀናት ግን መሻሻሎች እንዳሉና ችግሩም መፍትሄ ያገኛል ብለው እንደሚያምኑ ተናግረዋል። የአሜሪካው የተራድኦ ድርጅት ዩኤስኤድ እና የዓለም ምግብ ፕሮግራም ቀደም ሲል ለኢትዮጵያ ሲሰጡት የነበረውን እርዳታ ማቋረጣቸውም በስደተኞች አገልግሎት አሰጣጥ ላይ ተጽዕኖ መፍጠሩን ገልጸው በዚህ ምክንያትም ከሱዳን ወደ ኢትዮጵያ እየገቡ ያሉት ስደተኞችና ጥገኝነት ጠያቂዎች የምግብ እርዳታ ማግኘት እንዳልቻሉ ጠቁመዋል። ተቋሙ ይህን ችግር ለመፍታት የውስጥ አቅሙን ለመጠቀም እንደተገደደም ተናግረዋል። በኢትዮጵያ የምግብ እርዳታ የሚያስፈልጋቸው በርካታ ስደተኞች፣ ተፈናቃዮችና ለችግር የተጋለጡ የሕብረተሰብ ክፍሎች እንዳሉ የተናገሩት ማርጋሬት አቴኖ የእርዳታ አቅርቦቱን ያቋረጡት አካላት መልሰው እንዲጀምሩ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባችን ደግሞ እንለፍ። ኢትዮጵያ ከንጉሳዊ ስርዓቱ መውደቅ በኋላ የተከተለቻቸው የፖለቲካና የኢኮኖሚ ርዕዮቶች ለአገሪቱ ማህበረሰባዊ ግብረገብነት እሴት መሸርሸር አስተዋጽኦ አድርገዋል ሲሉ በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። ከሌሎች ልዩ ልዩ ተጠቃሽ ምክንያቶች ጋር ማህበራዊ ብዙሀን መገናኛዎች በሀገሪቱ ግብረ ገብነት እሴት እንደ ማህበረሰብ በየጊዜው እየሳሳ እንደመጣ አመላካች መድረኮች እንደሆኑ ባለሙያዎቹ ያስገነዝባሉ። ግብረ ገባዊ እሴቱ ወደ ነበረበት የማህበራዊ አስተሳሰብ ደረጃ እንዲመለስ መሰረቱ የሆነው ቤተሰብ በትኩረት ሊሰራ እንደሚገባም ባለሙያዎቹ ይናገራሉ። በዚህ ረገድ በግብረ ገብ የታነጹ ተስፋ ሰጪ ወጣቶች ሲወጡ እየታዩ እንደሆነም ያመለክታሉ። አስማማው ነው። በማህበረሰብ ግብረ ገብነት አስተሳሰብና እሴት ላይ መጽሐፍት ያዘጋጁትን ዶክተር ኤርሲዶ ለንደቦን እና በሕይወት ክህሎት ስልጠና የሚሰጡትን አቶ ብርሃኑ ራቦ አነጋግሮ ተከታዩን አዘጋጅቷል። በኢትዮጵያ ማህበረሰባዊ ግብረ ገብነት ወይም የማህበራዊ ሞራል እሴት ያለበትን ደረጃ አስመልክቶ የተለያዩ አስተያየቶች ሲሰነዘሩ ይደመጣል። ዶክተር ኤርሲዶለንደቦ ዶለን ደቦ የኖሮ ማፕ በሚል ርዕስ በማህበረሰብ አስተሳሰብና ስኬታማነት ላይ ባሳተሙት መጽሐፋቸውና የልጆቻችን ኢትዮጵያ የራዲዮ ፕሮግራም ዝግጅታቸው ይታወቃሉ። እርሳቸው እንደሚሉት ከፍተኛ ቁጥር ያለው ልዩ ልዩ ማንነትና የትምህርት ሁኔታ ባለበት የኢትዮጵያ ማህበረሰብ ውስጥ የማህበራዊ ግብረ ገብነት ያለበትን ደረጃ እንዲሁ በቀላሉ ለመገምገምና ደምድሞ ለመናገር ያዳግታል። ብዙ የሚታዩ ክፉ ክፉ ነገሮች ከመኖራቸው አንጻር አደገኛ የማህበረሰብ ሞራል መውደቅ፣ መላሸቅ ምናምን እንዳለ የምትገምታቸው ነገሮች አሉ። በተለይ ባለፈው አምስት ዓመት ለምሳሌ ብዙ ጥፋቶች ነበሩ። ንብረት ማቃጠል ነበር፣ የሰዎች መገደል ነበር፣ የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰብ ጉረገብነት ጋር ይገናኛል ቢል አንድ ሰው በተወሰነ ደረጃ ልክ ይሆናል። ግን ያ ያ በጉዳዩን ሀፍ ነው የሚሆነው። ያ አይደለም ጉዳዩን የሚገልጸው። እነዚህ ክፉ ነገሮች አፕን እንዳያደርጉ የማድረግ የመንግስት ስራ፣ የህግ የበላይነት ስራ፣ ዜጎችን በህይወት የመኖር መብት የመጠበቅ ስራም ከማህበረሰብ ደረጃ ከቀበሌ ጀምሮ እስከ ከፍተኛ የመንግስት ስልጣን ድረስ የሴኩሪቲ ስራ ካለመሰራት ጋርም የተገናኘ ነገር ስለሆነ ዝም ብሎ ከማህበረሰቡ የቴክስ ጋር ብቻ ማገናኘት የሚከብድ ነው ይመስል በህይወት ክህሎት ስልጠናና በስነ ልቦና የማማከር ስራ ላይ ተሰማርቶ የሚገኙት አቶ ብርሃኑ ራቦ በእርግጥም ማህበረሰባዊ ግብረ ገብነት እየቀነሰ እንደመጣ ይገልጻሉ። በዚሁ አንጻር ግን ተስፋን የሚሰጥ ወጣት ትውልድም እየወጣ እንደሆነ አቶ ብርሃኑ ያመለክታሉ። አዳዲሶቹ ትውልዶች በተለይ አሁን አስራ ሁለተኛ ክፍል አካባቢ ያሉ ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረ ገባ አላቸው በአብዛኛው ነገር ግን ግብረ ገቡ ባለንበት ሁኔታ በሚታይ ሁኔታ ተሸርሽሯል። የምዕራቡን ዓለም መልካም መልካሙን ትተን መልካም መልካም ያልሆነውን የመውሰድ ጥድፊያ አለ። ለምሳሌ ምዕራቡ ዓለም ላይ ቀጠሮ ማክበር በጣም ትልቅ ቦታ የሚሰጠው ነው። እኛ ሀገር ላይ እሱ ትኩረት አይሰጠውም። ታላቅ ማክበር፣ ጉልበት መሳም፣ ዝቅ ብሎ እግር ማጠብ ከስታ ነው። እሱ ትልቅነት ነው፣ የኢትዮጵያዊነት መገለጫ ነው። እሱን ግን እንደማነስ፣ እንደ አላዋቂነት የሚቆጥሩ ትውልዶችም አሉ። ዶክተር ኤርሲዶ ለእንደበብ በበኩላቸው ከንጉሳዊ ስርዓት መውደቅ በኋላ የታዩ ፖለቲካዊና ኢኮኖሚያዊ ሁኔታዎች የማህበረሰብን ግብረገብነት በመሸርሸር በኩል አስተዋጽኦ እንዳበረከቱ ያስረዳሉ። ባለፈው ሃምሳ ዓመት የተከተልነው ፖለቲካ ኤቲክሱ መነሻ ኤቲክሱ አንድ የመስዋዕትነት ፖለቲካ ነው። ሁለት የቡድን ፖለቲካ ነው፣ የግለሰብ ነጻነትን የሚረሳ ነው። ሶስት ጉልበትን የሚያመልክ ነው፣ ማለት በቫዮለንስ በጉልበት ጥሩ ነገር ማድረግ ይቻላል ብሎ የሚያስብ ነው። ስለዚህ እርምጃ መውሰድ የሚባሉ ቃላት ለምሳሌ በብዛት የምትሰማቸው መደምሰስ የሚባሉ ከዛ ከዛ የመጡ ናቸው። ሶስተኛ ደግሞ ግለሰብን የሚንቁ ናቸው። ሶሻሊዝም የኮሚኒዝም ኤቲክስ ህዝብ የሚባል እና መንግስት የሚባል ዲፋይንድ ያልሆነን ነገር ከግለሰብ በላይ አድርጎ ማየት ነው። ለህዝብ ጥቅም ሲባል የግለሰብ ነጻነት ቢረገብ ችግር የለም ብሎ ማመን ነው። ከዛ ይሄ ነገር ደግሞ ይቀጥልና ወደ ኢኮኖሚ ስትመጣ ቅይጥ ኢኮኖሚ ነው። በቅይጥ ኢኮኖሚ ውስጥ መንግስት ሀብት በሚቆጣጠርበት ጊዜ የዜጎች ኤቲክስ በጣም ፈተና ላይ ነው የሚወድቀው። ምክንያቱም በሰለጠነው ማህበረሰብ ለምሳሌ ስነ ምግባርን በጣም የሚቃኙ ሁለት ነገሮች ናቸው። አንደኛው የህግ የበላይነት ነው። ሁለተኛው ካፒታሊዝም ነው ወይም ገበያ። በሌላ አነጋገር ምን ማለት ነው? አንተ ሰርተ ካልኖርክ ገበያው ይቀጣል፣ አይሰጥህም። ያልሰራውን ልታገኝ አትችልም። ከዛ ሞራል ደግሞ አልፈ ኢሌጋል ወይም ህገ ወጥ ደረጃ ከደረስ ደግሞ የህግ የበላይነቱ ያስታግሳል። አሁን አንድ አሜሪካዊ ዜጋ በተፈጥሮ ከአንድ ኢትዮጵያዊ የበለጠ ጨዋ ስለሆነ አይደለም። በጣም ጨዋ የሆነ ስነ ምግባር ሲያራምድ የምታየው ሲስተሙ፣ ስርአቱ ቀይዶ ይዞት ነው በስነ ስርአት ማለት ነው። የእኛ ጋር ግን ሳትሰራ የምትበላበት ሲስተም አለ። የማህበር ኑሮ ስለሆነ ሳትሰራም በተወሰነ ደረጃ ከሌላው ሰው የማግኘት፣ ምጽዋት የማግኘት አጋጣሚ አለ። ከዛ አልፎም ደግሞ መንግስት ይመጣልኛል የምትለው አለ። መንግስትም ሰጥሃለሁ ይላል። ምግብ ዋስትና እናረጋግጣለሁ ይላል። እንዲያደርግልህለሁ ይላል። ትምህርት ሰጥሃለሁ ይላል። ምን ሰጥሃለሁ ይላል። ስለዚህ የቅይጥ ኢኮኖሚ፣ የፖለቲካል ኢኮኖሚ ከእነዚህ ነገሮች ጋር አንድ ላይ ሲመጣ የዜጎችን ሞራል በጣም ነው የሚያወርደው። አሁን ላይ ተጽዕኖቸው እየተጠናከረና እየሰፋ የመጣው የማህበራዊ መገናኛ ዘዴዎችም ለማህበረሰባዊ የግብረ ገብነት እሴት መሸርሸር የጎላ ሚና እየተጫወቱ እንደሆነ የሚናገሩት ደግሞ አቶ ብርሃኑ ራቦ ናቸው። ሰዎች ከፍተኛ የሆነ የስራ ጫና እያለባቸው ከፍተኛ የሆነ የቤተሰብ ኃላፊነት እያለባቸው ረጅም ጊዜ ማህበራዊ ሚዲያ ላይ በማያገባቸው ነገር ላይ ገብተው ጊዜያቸውን ያጠፋሉ። ሀ የሚለው ደግሞ የለም። ስርዓት ያስፈልጋል፣ ፖሊሲ ያስፈልጋል፣ ህግ ያስፈልጋል። እነዚህ ነገሮች በብዛት አታይም። ኢትዮጵያዊነትን በማይገልጽ መልኩ እውነት ይህ ከኢትዮጵያ አንደበት ነው ወይ የወጣው? እስከምትል ድረስ ጸያፍ ትድቦች። ይህ በጭራጭ ሀይ የሚላቸው ዘመድ ወገን የላቸውም ወይ እስከምትል ድረስ ታያለህ። በጣም በሚያሳዝን ሁኔታ እነዚህ ሰዎች ደግሞ ብዙ ተመልካች አላቸው፣ እዚሁ አገር ውስጥ ማለት ነው። ብዙ ኮመንት የሚያደርግ ብዙ ላይክና ሼር የሚያደርግ ሰው አላቸው። ይህን ስታይ ትደነግጣለህ፣ የወደፊቱ ነገር ያስፈራሃል። ዶክተር ኤርሴዶ ለንደቦ ማኅበራዊ ብዙሀን መገናኛዎች በማኅበረሰባዊ ግብረ ገብነት ላይ እያሳደሩት ያሉትን አስጊና ላስፈላጊ ተጽዕኖ ማድረቅና ማስተካከል የሚቻለው ድርጊቱን ሊያርሙ የሚችሉ መልካም ነገሮች በትይዩ እንዲበዙ በማድረግ ነው ይላሉ። በነባራዊ ሁኔታዎች ተጽዕኖ እየሳሳና እየተደፈቀ የቆየውን ኢትዮጵያ ማኅበረሰባዊ እሴት ወደ ነበረበት ለመመለስ ግን የማህበረሰብ ማዕፀም በሆነው ቤተሰብ ላይ ከመሰረቱ ትኩረት ሰጥቶ መስራት እንደሚገባ ይመክራሉ። በመጀመሪያ በግለሰብ ደረጃ ራሱ ሁሉ ሰው መጀመሪያ ጨዋ ይሁን፣ ልክ የሆነውን ያደርግ እያንዳንዱ ግለሰብ ማለት ነው ከዛ ልጆቹ ላይ ቤተሰቡ ላይ ያድርግ፣ ከዛ የተጨማሪ ሀብትና ጊዜ ካለው ደግሞ በሰፈሩ ያድርግ፣ በትምህርት ቤት ያድርግ፣ በእድር ያድርግ፣ በቤተ ክርስቲያኑ ያድርግ፣ በመስጊዱ ያድርግ፣ በመስሪያ ቤቱ ያድርግ። እንደዚህ እያለ ነው አገር የሚገነባውና አየር ላይ እኔ ስነምግባርን በመገንባት የመንግስት ሚና ብዙ አይታይም። መንግስት ህግ ያስገብር ሞራል ሳይሆን የመንግስት ራይት ሌጋል ስለዚህ ስነምግባር ድንበር ታልፎ ወደ ወንጀል የሚሄዱ አክቲቪቲዎችን ከስር ከስር ሳያድር በስነ ስርአት ፍትህ ይስጥ ሴኪሪቲ ያስከብር፣ የህግ የበላይነት ያስከብር፣ ፍርድ ቤቶችን ያጠንክር፣ የፖሊስ ስራ ጥሩ ያደርግ፣ የዜጎችን በህይወት የመኖር መብት ይጠብቅ። ያን ጊዜ ዜጎች ወደ ስነ ምግባራቸውን ተገድደው ይጠብቃሉ። የመንግስት ስራ ያ። መንግስት ከአራት ዓመት በፊት ባዘጋጀው የትምህርትና ስልጠና ፍኖተ ካርታ ማህበረሰባዊ ግብረ ገብነት ወደ ነበረበት የማህበራዊ አስተሳሰብ ማዕቀፍ ደረጃ ለመመለስ በትምህርት ስርዓት ውስጥ እንዲካተት እየሰራ እንደሚገኝ ማስታወቁ የሚታወስ ነው። በአሁኑ ወቅትም የትምህርትና ስልጠና ፍኖተ ካርታው ተግባራዊ እየተደረገ እንደሚገኝ ከትምህርት ሚኒስቴር ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። በተከታይ ደግሞ ለአርባ ዓመታት በኒውዮርክ ያሉ ፍርድ ቤት ውሎዎችን በስዕል የከተበች አንዲት አሜሪካዊት ነው የምናስተዋውቃችሁ። ጄን ሮዘንበርግ በ1980ዎቹ የሰዓሊነት ስራዋን በኒውዮርክ ከተማ ስትጀምር ሴተኛ ዳሪዎችን ነበር የምትስለው። ከአራት አስርት ዓመታት በኋላ አሁንም ድረስ በሰዓሊነት የዘለቀችው አርቲስት አሁን ላይ አብዛኞቹ ስራዎቿ የታዋቂ ሰዎችን የፍርድ ቤት ውሎች ላይ ያተኩራሉ። ኒና ቪቭኔቫ ከአርቲስቷ ጋር በኒውዮርክ ቆይታ ያደረገችውን ኤደን ገረመው እንደሚከተለው ታቀርበዋለች። እነዚህ ማጉያዎች ፍርድ ቤት የማመጣቸው ናቸው። ጭንቅላቴ ላይ አስራቸዋለሁ። ከአራት አስርት ዓመታት በላይ የፍርድ ቤት የንድፍ ሰዓሊ ሆና የሰራችው አርቲስት ጄን ሮዘንበርግ በአሁኑ ሰዓት በዩናይትድ ስቴትስ ጉዳያቸው በትኩረት በሚታዩ ችሎቶች ላይ ከፊት የምትቀመጥ ሰዓሊ ሆናለች። በ1980ዎቹ ሙዚቀኛውን ጆን ሌነንን በኒውዮርክ ከተማ የገደለውን ማርክ ቻፕማንን፣ ዳይሬክተር ውዲ አለን በቴሌቪዥን መሰናዶዎች የምትታወቀውን ማርታ ስቱዋርትን፣ እጅግ በጥባጭ የሆነውን የሐሽሽ ንግድ መስመር ተቆጣጣሪና መሪ ጆክዊን ኤልቻፖ ጉዝማንን፣ እንዲሁም ደግሞ የቀድሞውን የዋይት ሀውስ የትራምፕ አስተዳደር የነበሩትን ስቲቭ ባነንን እያለ የስዕሎቿ ዝርዝር ይቀጥላል። ሮዝንበርግ እንዲህ ትላለች፣ ሀርቪ ዌንስቲን፣ ቢል ኮዝቢ፣ ጄፍሪ አፕስቲን ጂስላን ማክስዌል በቃ፣ 43 ዓመታት በሙሉ ማለት ነው። የሮዝንበርግ ስዕሎች ፎቶግራፍና ቪዲዮ የማይፈቀድባቸውን ችሎቶች የሚያሳዩ ብቸኛዎቹ ምስሎች ሆኑ። ከዩኒቨርሲቲ በስነ ጥበብ ከተመረቀች በኋላ አንድ ወቅት ላይ በቴሌቪዥን የችሎት ሰዓሊ ያየች ሲሆን፣ ከዚያን ጊዜ አንስቶ ምን መሆን እንደምትሻ ማወቅ ችላለች። ዛሬም ቀኗን የጀመረችው በፍርድ ቤት የስልክ ጥሪ ነው። አንዳንዴ ታዲያ ስራዋ ከኒውዮርክ ከተማ ውጪ እንድትጓዝም ያደርጋታል። ለአብነት የቦስተን ማራተን ጥቃት ፍጻሜውን ችሎት ማንሳት ይቻላል። እዚህ ከጀርባ ነበር የተቀመጥኩት። እናም በእሱ ትክክል ከኋላው ስለነበርኩ በፍጹም ላየው አልችልም ነበር። ነገር ግን ከፊት የነበረው የሚቀርጸው ካሜራ ስክሪን ፊቴ ነበር። ለጥቂት ደቂቃዎች እሱን ነበር ማየት የቻልኩት። ስዕሎቿ ታዲያ በኒውዮርክ በሚገኘው አፓርትመንቷ ብቻ ሳይሆን በኮንግረስ ቤተመጽሐፍት ውስጥም ይሰነዳሉ። ከዚህ በተጨማሪም የቀድሞ የቴሌቪዥንና ሬዲዮ ሚውዚየም የአሁኑ ፔሌ የመገናኛ ብዙሃን ማዕከል እና የብሔራዊ ህገ መንግስት ማዕከል እንዲሁም ደግሞ በግል ስብስቦች የሚቀመጡ ናቸው። ኢጂን ኬሮል እና ትራምፕ ደግሞ እዚህ አሉ። ትራምፕን ማየት ትሻለሽ? የሮዝንበርግ የፍርድ ቤት ስራ የቀድሞውን ፕሬዚዳንት ትራምፕ ከተከሰሱ በኋላ ዘኒዮርከር ሽፋን ላይ የወጣ ሲሆን ዘኒዮርከር የፍርድ ቤት ችሎት ንድፍ ስዕልን በሽፋኑ ላይ ማውጣቱ የረዥም ጊዜ ታሪክ ሆኗል። ሁልጊዜም ገለልተኛ ነኝ። ሰዎች የሚያደርጉትን ነገር አያለሁ የሳቁ ከሆነ የሚያለቅሱ ከሆነ ከተናደዱ አሊያም ደስተኛ ከሆኑ የማየውን መስራት አለብኝ። ሮዝንበርግ ንድፎቿን ለመውሰድ የተወሰኑ ደቂቃዎች ብቻ ነው ያላት፣ አብዛኛውን ጊዜም የማስታወስ ክህሎቷን ነው የምትጠቀመው። ምንም እንኳን ስዕሎቿ እንደ ፎቶግራፍ ዝርዝር ጉዳዮችን ባያካትቱም የተደራሲያኑን ባህሪ ግን በወረቀት ላይ ፍንትው አድርገው እንዲታዩ ማድረግ መቻሏን ትናገራለች። የተከበራችሁ አድማጮች፣ ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሻት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደናደሩ።